ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትራሊያ አኗኗር ሁነቶችና ታሪኮች በኤስቢኤስ አማርኛ። ራስን በራስ ለማስተዳደር አነስተኛ ንግድ መጀመር መንፈስን አነቃቂ ነው። ይሁንና በርካታ ተግዳሮቶችም አሉት። ሂደቱን ቀላልና ትርፋማ ለማድረግ እንደምን ይቻላል? አውስትሬሊያ ውስጥ ከ19 ሰራተኞች በታች ያሉት ንግድ በአነስተኛ ንግድነት ይፈረጃል። በአብዛኛው አነስተኛ ንግዶች የሚካሄዱት በባለቤቶቹ ሲሆን የግል ንግድ በመባል ይታወቃሉ። አዲስ ንግድ ከመጀመሩ በፊት መመዘኛውን ያሟሉ እንደሁ ማረጋገጥ ይኖርበታል። የአውስትሬሊያ መንግስት፣ ቀደም ሲል የገቢ ኪሳራ አሳውጀው ከሆነና በወንጀል ድርጊት ተፈርዶቦትም ከሆነ የንግድ ሥራ እንዲያካሂዱ አይፈቅድምና። ቀጥሎም ሊሰማሩ ያሰቡበትን የንግድ ዘርፍ መርጠው ከወሰኑ በኋላ በአውስትሬልያ ደህንነቶችና መዋለ ፍሰት ኮሚሽን ባህር መዝገብ ሊመዘገቡ ይገባል። የዋና ስራ አስፈጻሚ የሆኑት ብሩክ ማክፋለን ቡድን ሜልበርን ውስጥ ሙያዊ ግልጋሎቶችን የሚሰጥ ሲሆን ለጀማሪ መዋለ ንዋይ አፍሳሾች የገንዘብ የሂሳብና ግብራዊ ድጋፎችን ያደርጋል። አቶ ማክፋለን ወደ አዲስ የንግድ መስክ ከመዝለቆ በፊት ንግድ ስራዬ ምን አይነት ችግርን ልፈታ ነው የተነሳ? የሚል ብርቱ ጥያቄ ለራሱ አንስተው ምላሽ ሊሰጡበት እንደሚገባ ያሳስባሉ። ወይም በሌላ መንገድ የእኔ እሳቤ ቀልብ የመሳብና ገንዘብ የማምጣት አቅሙ ምን ያህል ነው የሚል መጠይቅ አንስተው ምላሽ ሊሰጡበት ግድ እንደሚልና የንግድ የመጀመሪያ መነሻ ነጥብም የጉልህ ራዕይ መኖር መሆኑን ያመለክታሉ። እንደ አዲስ የንግድ ሰው ሸማቾቹ እነማን እንደሆኑና የንግድ ስራውንም ለማካሄድ የገንዘብ አቅሞን አስመልክቶ በውል ማጤንን ግድ ይላል። ለንግዶ የሚሆን የመሸጫ ስፍራ ወይም ቢሮ እንዲሁም የሚቀጥሯቸውን ሰራተኞችም ጨምሮ የሸክላ ሥራ ስቱዲዮና ንድፍ ባለቤት የሆኑት አሌግዛንድራ ሽንክሌር አዲሱን ንግዳቸውን ሜልበርን ውስጥ የጀመሩት ከአንድ ዓመት ተኩል በፊት ሲሆን፣ ንግዱን አስመልክቶ ከመነሻው እሳቤው ግሉ ሆኖ የታያቸው ቢሆንም ወደ ስራው ለመጽለግና በወራቶች የሚቆጠሩ ጊዜያት ወስዶባቸዋል። ብዙውን ጊዜ የአነስተኛ ንግድ ባለቤቶች ንግዳቸውን ለመጀመር አብዛኛዎቹን ነገሮች የሚያከናውኑት በግላቸው በመሆኑ ገበያ ውስጥ ለመግባት ጊዜ ይወስድባቸዋል። የተወሰኑት ንግዳቸውን ባሰቡት ሰዓት ለመጀመር የገንዘብና የቁሳቁስ አቅርቦት እገዛዎችን ከየት ማግኘት እንዳለባቸው ግንዛቤያቸው እምብዛም ከፍ ያለ አይደለም። ወይዘሪት ሽንክሌር ለንግድ ስራቸው ጅማሮ በአብዛኛው መረጃና እገዛን ያገኙት ከኒው ኢንተርፕራይዝ ኢንሴንቲቭ ስኪም ኮርስ እንደሆነና የግል ንግድን ለማካሄድ ስለ ፋይናንስ በውል ለመገንዘብ የበቁት በዚያ ሁኔታ መሆኑን ይገልጣሉ። በመንግስት የሚካሄደውና አንድ ዓመት የሚፈጀው ኮርስ በጣሙን ጠቃሚ እንደሆነና አዲስ ንግድ የመጀመር ጫናንም ትከሻ ላይ እንደሚያቀል ይናገራሉ። አያይዘውም በቀላሉ ያከወንኩት ነገር አይደለም። ለዚያም ነው የኤንኤአይስ ፕሮግራምን የተሳተፍኩት። ስለ ንግድ አጀማመር በእጅጉ አብራርቶ ያስረድ እናም ንግድ ለመጀመር የሚያስብ ማንኛውም ሰው ይህን ኮርስ ቢወስድ እመክራለሁ አሊያም ኮርሱን ከወሰደ ሰው ጋር ቢወያይ መልካም ነው እላለሁ ብለዋል። አውስትራሊያ ሁሉም አይነት ንግዶች ሊተገበሩባቸው የሚገቡ ሰፊ ድንጋጌዎች አሏት። ይህን መተግበሩም አዋኪ ስለሚሆን የሕግ ባለሙያ እርዳታን ማግኘት ጠቃሚ ነው። አዲስ ንግድን መጀመር አድካሚ የመሆኑን ያህልና ለጅመሮም የሰዎችን እገዛ ማግኘት ቢቻልም ሁሉንም አስተካክሎ መምራት መቻል ግና በቀላሉ የሚከናወን ጉዳይ አይደለም። የአላይድ ሊጋል ዳይሬክተር ራውል ኩማ ለአዲስ ንግድ ጀማሪዎች በቁመናቸው ልክ የመፍትሄ ምክሮችን የሚለግሱ ናቸው። አቶ ኩማ በአሁኑ ወቅት በርካታ ጀማሪና የፈጠራ ሳቢዎች ያሏቸው በቴክኖሎጂ ዘርፍ ያሉ እንደሆኑና በርካታ ከህግ ጋር የተሳሰሩ መብቶችና ግዴታዎች ያሉባቸው እንደሆነ ይጠቁማሉ። በአብዛኛው አነስተኛ እና መካከለኛ ንግድ ባለቤቶች ንግዶቻቸውን ለማስጀመር ብድር ፍለጋ ሲነሱ ፍላጎቶቻቸውንና የንግድ ዘርፋቸውን በዝርዝር ጠልቆ የሚረዳላቸው ለማግኘት ይታወካሉ። አበዳሪዎች ገንዘባቸው ትርፍ አግኝቶ እንዲመለስላቸው ይፈልጋሉ። የግል ንግዶችን በጥልቀት ካለማወቅ የተነሳም በርካታ አነስተኛ ንግዶች ቀደም ሲል ተስፋ አድርገው የተነሱትን ያህል ምላሾችን አያገኙም። የአነስተኛ ንግድ ብድር ከሌሎች የብድር አይነቶች ለየት የሚል ሲሆን የወለድ መጠኑም ከፍ ያለ ነው። ለተጨማሪ መረጃ ኤሲክ ዳት ጋቭ ዳት ኤዩ ወይም ቢዝነስ ዳት ጋቭ ዳት ኤዩ ድረገጾችን ይጎብኙ። ይህ